ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 22 2015 ዓ ም መሰናዷችን ጀምሯል። የምሽቱን ጥንቅሮች እናስተዋውቃችሁ ችንም ኢትዮጵያውያን አንዳንድ ሊትር ሄላንድ ለእነዚህ ሰዎች ብንገዛላቸው ፈጣሪ ደግሞ ዝናቡንም እንዲያዘብላችሁ ብንጸልላቸው እነዚህ ሰዎች ካሉበት ችግር ተጋግዘን ማውጣት እንችላለን የሚል ተስፋው ነው ያለኝ እኔ። የሰማችሁት በቦረና በድርቅ የተጎዱ ዜጎችን በመርዳት ላይ የሚገኘውን ወጣት አብነት ከበደን ነው የምሽቱ እንግዳችን አድርገኗል። በሌላ በኩል ደግሞ በሴቶች ላይ ስለሚከሰተው የማህፀን ካንሰር በተመለከተ ባለሙያ ጋብዘናል፣ የምሽቱ የጤና ዘገባችን ውስጥ ይካተታል። ስፖርትና ሌሎች ጥንቅሮችም አሉን። ኤደን ገረመው መሰናዶውን በመምራት አብሬያችሁ ቆያለሁ። ኤልያስ አስማረም በድምፅና ምስል ምህንድስና ነው አብሮኛለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። thank you በኢትዮጵያ ድርቅ ከፍተኛ ጉዳት እያደረሰ ከሚገኝባቸው ስፍራዎች አንዱ ቦረና ነው። በአስከፊው ድርቁ ምክንያት ለከፋ ችግር የተጋለጡ ነዋሪዎችን ለመርዳት በራስ ተነሳሽነት ከተንቀሳቀሱ ወጣቶች መካከል አንዱ ደግሞ አብነት ከበደ ይሰኛል። በማህበራዊ መገናኛ ሚዲያዎች ላይ ሕዝብ ስለ ድርቁ እንዲያውቅ ከማድረግ በተጨማሪም ወደ ስፍራው በመጓዝ መሰረታዊ አቅርቦቶችን ለማዳረስም እየጣረ ይገኛል። ቦረና የሚገኘውን አብነትን በስልክ ያገኘው ሀብታሙ ስዩም ስላለ ሁኔታ ጠይቆታል ቀጥሎ ይቀርባል። አሁን ያለሁበት ቦታ ቦረና የሚባሉበት አካባቢ ነው። እዛ ቦረና አካባቢ በተፈጠረው ድርቅ ምክንያት የተጎዱ ወገኖቻችንን ደርሼ ለዋይ ከመጠየቅ ሂጄ ከነዛ ከወገኖቻችን ጋር አብሬያቸው እዛ አካባቢ ነው ያለሁት። እኔ ያለውን ሁኔታ ሲንገረኝ፣ እስካሁን ድረስ የተመለከትከው ድርቁ ምን አይነት ጉዳት እያስከተለ ይገኛል? ያናገርካቸው ሰዎችስ ምን አይነት ነገርን አካፈሉ? ቦረና ህዝብ እንደሚታወቀው በደግነት በመስጣትና በልግስናው ነው። ብዙ ንብረት ብዙ ሀብት ያላቸው ሰዎች ነበሩ። አሁን ባሉበት ሁኔታ ያ ሁሉ ከብት በዚህ ሰዓት ላይ አንድ ከብት አይታይም። ከብቶች ሁሉም በራብ እንዲሁም በውሃ ጥም ምክንያት ሞቶ አልቆ አሁን ወደ ሰዎች ጋር ነው የደረሰው። ሰዎች ማውራትም አይችሉም ያው የበላ የጠጣ ሰው ነው የሚያወራው። እኛ አልበላንም፣ አልጠጥንም ልጆቻችን ሞቶ እያለቁ እኛ ሞቶ እያለቀን ነው አፋችን ደርሷል መናገር አንችልም ብሎ ነው ምላሽ የሚሰጡት። ያው እዛ በቦታ ላይ በተግባር ከነዛ ሰዎች ጋር ተገናኝቼ ያወራሁት ነገር ነው። በተለያዩ ቪዲዮዎችም ሰዎቹ ቪዲዮ ኢንተርቪውም ሲያደርግ መናገር አይችሉም ከላቸውን በደንብ ወጥቶ መናገር በማይችሉበት በጣም በደከሙ ሁኔታ ውስጥ ነው የሚታዩት። አብነት እንግዲህ አንተና አጋሮችህ በግላችሁ የተወሰነ እንቅስቃሴ ለማድረግ እየጣራችሁ ይገኛል። እዛ አካባቢ ምን አይነት ድጋፎችን ነው ለመስጠት እየሞከራችሁ ያላችሁት? ያው እኔ እንደምታወቀው በጣም ሀብታሞኘ ወይ ገንዘብ ኖሮኝ አይደለም። ወደዛ አካባቢ በጣም ረዥም ኪሎ ሜትር በረሃ አቋርጬ ነው የሄድኩት፣ ወገኖቻችን ያሉበትን ደረጃ ደርሼ ማየት ስለፈለኩ ብዙ ነገር ባልሰጡ እንኳን አንድ ሀይላንድ ልትር ውሃ ለአንድ እናት እንኳን ብቻ ጥብዬ ነው እዛ አካባቢ ቆይታ ያደረግኩት። እኔ ብቻ አይደለሁም። ከኔ ጎን በጣም መልካም የሆኑ እህቶች፣ ወንድሞች ሀገር ውስጥም ውጭም ያሉ እዛ ከደረስኩ በኋላ ድጋፍ እያደረጉ ነው። ከእኛ በኩል የሚጠበቀውን ነገር የሚበሉትን የሚጠጡትን ነገር የተወሰነውን ነገር አቅማችን የፈቀደውን እያደረግን ነው። ትናንት ነው እዛ ገብቼ ከወገኖች ከወንድሞች እህቶች ጋር ማስተባበር የጀመርኩት። በአንድ ቀን ውስጥ ለእነዚህ ወገኖች የሚሆን ገንዘብ ያው በእኔ ሶሻል ሚዲያ ከአንድ ሚሊዮን ብር በላይ እስካሁን ባለው ተሰብስቧል። አሁን እነሱ ካሉበት ቦታ ወጥቼ ውሀና ዱቄት ልገዛላቸው እየሄድኩኝ ጉዞ ላይ ያለው እያወራሁም ያለሁት አሁን። ራሱ እንግዲህ አብነት ከዚህ በፊትም በተለይ አቅመ ደካሞችን ለመርዳት በምታደርገው እንቅስቃሴ ትታወቃለህ። እንዲህ ያለሁን ስራ በምትሰራበት ጊዜ ተደጋግሞ የሚገጥሙ ችግሮች ምንድን ናቸው? በምን መንገድስ እየፈታቸው ይገኛል? ኢትዮጵያ ውስጥ እንደምታወቀው ብዙ ወገኖቻችን እናቶች፣ አባቶች ጎዳና ላይ እንደማየት ያለ የሚከብድና የሚያሳዝን ነገር የለም። እነዚህ ተቸገረን ብሎ ጎዳና ላይ ቁጭ ብሎ የምለምኑ እናቶችን አባቶችን ምን ተቸገራችሁ ብዬ ሲጠይቅ እንግዲህ ትልቅ ነገር አይጠይቁም። የሚበላ የሚጠጣ ነገር ነው የሚጠይቁት። በጣም ብዙ የተቸገሩ ወገኖች አሉ። እንደ ሀገራችን በምናይበት ሰዓት ላይ ጎዳና ላይ ወጥቶ ቤታቸውን ለቆ መንገድ ላይ የሰውን እጅ እየለመኑ የሚኖሩትና ለአንዱ ሰጥቼ ለአንዱ መከልከል ግጭት በጣም ፈተና ነው የሚሆንብኝ። ምክንያቱም ያለን የገንዘብ አቅም ይወስናል። ከጎን የሆነ የሚያግዘኝ ሰው ያስፈልጋል። ሁላችንም በያለንበት አካባቢ በምንኖርበት አካባቢ ላይ የተቸገሩ ሰዎችን እጅ ለጅ ተያይዘን አብረናቸውንን ያሉበትን ችግር መፍታት የሚል ነገር እና እኔ እንግዲህ አቅሜ በሚችለው መጠን እነዚህን ወገኖችን የሚያስፈልጋቸውን ጊዜያዊ ነገር መስጣት እንዲሁም ለስራ የሚችሉ አቅም ያላቸው እድሜያቸው ለስራ እሚሆኑ ወገኖችን ባገኘው ሳ ላይ ካሉበት ልማና ችግር ወጥቶ ስራ እንዲሰሩ ማመቻቸት ነው። እኔ አሁን ባለሁበት ሁኔታ ያለሁት ወደ ቦረና እስቲ ልመልስህና፣ ቀደም ብለህ የጠቀስካቸው እጅግ አስከፊ ገጽታዎች አሉ። ወደ መልካም እንዲመለሱ ምን መደረግ አለበት ብለ ታስባለህ? ቦረና ላይ የተከሰተውን ችግር ሁሉም ኢትዮጵያውያን የጋራ ችግር አድርጎ ካየህ ላይ ተያይዘን አሁን ካሉበት ሁኔታ መውጣት እንችላለን። ምክንያቱም ይሄ ነው ብዬ በቃላት ለመግለጽ የምጠቀመው ቃላት የለኝም። እዛ ጋር ያለው የተፈጠረው ነገር መሬት ደርቋል፣ ተሰነጣጥቋል። ለከብቶቻቸው ብሎ ቤት ኪዳን ሳር አውርዶ ለከብቶቻቸው አብልቶ የሚያድሩበት የሚተኙበት የለም ንፋስ ይፈራረቅበታል ፀሐይ ያገኛቸዋል እጅግ በጣም ከባድ ህይወት ነው የሚያሳልፉት አንድ ልትር ውሃ ስትሰጣቸው እነዚህ ሰዎች ለሳምንት ይበቀናል ይላል አንድ ቤተሰብ እንግዲህ በኪዳኗ ነው የሚጠጧት ያችን የሀይላንድ ኪዳን ላይ በዛ እየለኩ ነበር አንዳንድ ሀይላንድ እንኳን የሰጠን ቤት ላይ ሲጠጡ ያየ ነው እና ሁለቱም ኢትዮጵያውያን አንዳንድ ልትር ሀይላንድ ለእነዚህ ሰዎች ብንገዛላቸው ፈጣሪ ደግሞ ዝናቡንም እንዲያዘንብላቸው ብንጸልላቸው እነዚህ ሰዎች ካሉበት ችግር ተጋግዘን ማውጣት እንችላለን የሚል ተስፋው ነው ያለኝ። እኔ እጅግ በጣም አመሰግናለሁ። አብነት ከበደ በምታደርጋቸው የበጎ አድራጎት እንቅስቃሴዎች ትታወቃለህ። ቦና ያለውን ሁኔታ አስመልክተህ ለአድማጮች ለተመልካቾች፣ ያየኸውን ስላጋራህን በእጅጉ አመሰግናለሁ። ከመለያየታችን በፊት ወይንም መረሳት የለበትም የምትለው አንድ ነገር ካለ እሱን እኔ መዘንጋት መድረሳት የለበትም የምለው ምናልባትም እነዚህን ወገኖችን ለመርዳት ትልቅ ነገር አያስፈልግም፣ ምናልባትም ብዙ ገንዘብ በተለይም ይሄንን ምናልባትም የሚሰሙ ካሉ ሰዎች ካሉ በአንድ ልቅ ርንታቸውን ሁ በፍቅርባችን በእነዚህ ሰዎች ላይ በመልካም ብናሳይ ማለፍ እንችላለን። በጸሎት ቢሆን ከነዚህ ወገኖች ጎን እንቁም የምል የመጨረሻ ሀሳቤ ነው። አመሰግናለሁ። እየተከታተላችሁ ያላችሁ ቴጋቢና ቬ መሰናዶ ነው። ዝግጅቶቻችንን በአህዱ ሬዲዮና ቴሌቪዥን በቪያ ማሀሪክ ፌስቡክ ገጽና ዌብሳይት ላይ እንድትከታተሉ እንጋብዛለን። በመቀጠል ደግሞ የምናልፈው ወደ ጤና ዘገባችን ነው። በቅዱስ ጳውሎስ ሆስፒታል የጽንስና የማህፀን ሬዚደንት ሐኪም የሆኑት ዶክተር አህመድ አደም ጋር በማህፀን እጢ ዙሪያ ቆይታ አድርገናል። ራሳቸውን ከሚያስተዋውቁበት ቆይታችን ይጀምራል። ዶክተር አህመድ አደም የሚባላለውኝ በጳውሎስ ቲቺንግ ሆስፒታል ሬዚደንት ና ማዘናት ስፔሻሊስት ነኝ ማለት ነው። በጣም ነው የማመሰግነው በድጋሚ እንግዲህ ዛሬ ልንወያይ የጋበስኩ ፋይብሮይድ ስለተሰኘው በሴቶች ማህፀን ውስጥ ስለሚያድገው እጢ በተመለከተ ነው። ፋይብሮይድ ማለት ምን ማለት ነው? መሰግናለሁ ደን ፋይብሮይድ የምንላቸው ወይ ደግሞ ማዮማ የምንላቸው ናቸው። በሕክምናው አጠራር ወይም በእንግሊዘኛው አጠራር የተለያዩ ስሞችም አላቸው። በዛ ይላሉ በእንግሊዘኛው፣ በአማርኛው ጠቅላላ ተብሎ የሚጠራው ከማህፀን የሚነሳ እጢ ይባላል ማለት ነው። ከማህፀን ከማህፀን የሚነሳ አጢ ማለት ከአንድ ሴል ነው የሚነሳው፣ እንዲሁ ማህፀን ከሚገኙ ዎች መካከል ከዛ ነው የሚነሳው። ብዙ የሚያሰጋ አይደለም። ልክ አነሳሱ ከዛው ከራሱ የሴል አይነት ይነሳና እየተስፋፋ እየተስፋፋ የሚሄድ ማለት ነው። በመጠናቸው ሊያንስም ሊጠልቅም፣ ቁጥራቸውም ሊበዛ ይችላል። የተለያየ አይነት ባህሪ ወይም ቅርጽ ይኖራቸዋልኝ የራሳቸው የሆነ ምንድነው፣ ሽፋን ወይ ልብስ የሚመስል ነገር ይኖራቸዋል። ትክክለኛ ሽፋን የላቸውም፣ ግን ራሳቸውን ከልለው የሚገኙበት ልብስ የሚመስል ነገር አላቸው ማለት ነው። አብዛኛውን ጊዜ በሴቶች ምንድነው በሪፕሮዳክቲቭ ኤጅ ወይ ደግሞ ይሄ ፍሬያማ እድሜ ወይም የመውለጃ ጊዜ ላይ ተንሰራፍተው ይገኛሉ። በዛ ሰዓት ነው ብዙ ጊዜ የሚገኙት። ይሄ ከአስራ አምስት እስከ አርባ አምስት ባለው እድሜ ማለት ነው። ብዙም የማያሳስቡ ሲከሰቱ ደግሞ ለያዩ ማኒፌስቴሽን ወይ ደግሞ ባህሪ ይኖራቸዋል እራሳቸውን የሚገልጹበት። ብዙ ጊዜ ግን እንዳሉ አይታወቁም። በተለያየ አልትራሳውንድ፣ ድንገተኛ አልትራሳውንድ እርግዝና ክትትል ላይ ሊገኝ ይችላል። ግን ራሳቸውንም የሚገልጹበት ባህሪ አላቸው ማለት ነው። እንደተናገሩት እምብዛም ጉዳት የማያደርሱ ከማፀን የሚነሱ እጢዎች ናቸው። ግን ምክንያታቸው ምንድን ነው? ከምን የመነጨ ነው? አሁን እንዳልኩሽ ምንድን ነው ብዙ ጊዜ የሚከሰቱት ይሄ ከሴቶች የሆርሞን መጨመርና መቀነስ ወይ ደግሞ የሆርሞን አለመግባባት ተነስቶ የሚመጡ ናቸው። ብዙ ጊዜ ይሄ ኢርሊ ሜናርኪ ወይ ደግሞ ቀድሞ የወር አበባ በማየት የሚመጣ አንዱ እሱ ሃይፖተሲስ ወይም ደግሞ በዚህ ጊዜ ሊከሰት ይችላል። ሌሎች ደግሞ ምንድነው በእድሜ ምክንያት አሁን እንደነገርኩሽ ብዙ ጊዜ የሚነሱት ከአስራ አምስት እስከ አርባ ዘጠኝ ባለው እድሜ ነው። አሁን የተገኘው ሪፖርት በአንድ አመት የተከሰተም አለ። ግን ብዙም ብዙም በዛ ጊዜ ይነሳል አይባልም። ሌላው ምክንያት ሲሆን ይሄ ያላግባብ ውፍረት ወይ ደግሞ ውፍረት ወይ ደግሞ ኦቤሲቲ የምንለው የሚኖር ጊዜ እነዚህ ፊብሮይድ የምንላቸው ወይ ደግሞ የማህጸን እጢ በየአንዳንዱ አስር ኪሎ ግራም በሀያ አንድ ፐርሰንት ይጨምራሉ ነው የሚባለው። ሌሎች ደግሞ ምንድን ነው ከዘር ጋር ተያይዘው ነጮችና ጥቁሮች ጋር ይሄ የሴቶች ሆርሞን ወይም ኢስትሮጅን የሚባለው ሜታቦላይዝ የምናደርግበት ነገር ወይ ደግሞ ሆርሞኖች የሚሰሩበት መንገድ የተለየ ስለሆነ በራሱ ጥቁር መሆን ራሱ የራሱ ከሶስት እስከ ዘጠኝ የሚሆን ብጥፍ በጥቁሮች ላይ እንደውም በጥቁሮች ላይ ምንድን ነው ብዙ እና ትልቅ ይሆናሉ ተብሎ ነው የሚታሰበው። ጥቁሮች ላይ ሌሎች ደግሞ እንደዚሁ ወሊድ መከላከያ የሚወስድ ሰው ከማያወስድ ሰው ይቀንሳል ተብሎ ነው የሚታሰው። እነዚሁ ከሆርሞን ሬሌሽን ጋር አንጻር ማለት ነው። ለምሳሌ ፋይብሮይድ ያለባት ሴት በምንድን ነው ምን አይነት ምልክቶች ነው ያሉት? አንድ ፊብሮይድ ያለባት ሴት እንዴት ልታውቅ ትችላለች ስንል እንዳልኮች አብዛኛዎቹ እነዚህ ፊብሮይድ የሚባሉ ወይም ደግሞ የማህፀነት የምንላቸው ብዙ ጊዜ ባህሪያቸውን አይገልጹም። ወይም ደግሞ ብለን በአልትራሳውንድ ሌሎች ጉዳዮች አልትራሳውንድ ስንነሳ የምና የሚገኙ ነገሮች ናቸው። ግን ሲከሰቱ ግን ምንድ ነው ከፍተኛ የሆነ የወር አበባ መብዛት ሊከሰት ይችላልኝ የወር አበባ መብዛት ማለት ምን ማለት ነው ብለን ስናይ ደግሞ አንድ ሴት የምታይባቸው የወር አበባ ቀናቶች እነሱም ከሁለት እስከ ሰባት ቀን ናቸው። ማለፍ ካለ አንዲት ሴት የወር አበባ ስታይ ከሰባት ቀን በላይ ካየች ይሄ ከፍተኛ የወር አበባ የደም መፍሰስ አለባት ማለት ነው። ሌላኛው ደግሞ ከሰማንያ የሚሄድ ደግሞ አንዷ የንጽህና መለክ የምትይዘው እስከ ሀያ የሚሄድ ነው ስለዚህ እሱ በደንብ እርሶ አራት በላይ የሚያስቀይራት ከሆነ ይሄ ሰማንያ የሚል በላይ አልፏል። ከፍተኛ የደም መፍሰስ ወይም ደግሞ የወር አበባ የደም መፍሰስ አላት ማለት ነው። ሌላኛው አንድ ሴት የወር አበባ የምታይ ሴት ከሶስት ሰዓት የማይቆይ ከሆነ ይሄም ከፍተኛ የወር አበባላት ማለት ነው። እነዚህ እነዚህ ነገሮች አንድ ሴት ከፍተኛ የወር አበባላት ተብሎ ሕክምና እንድትሻ ያደርጋታል ማለት ነው። የሽንት መቆጣጠር አለመቻል፣ የሽንት ቶሎ ቶሎ የመምጣት፣ የሆድ ድርቀት ሲከሰት እኔ እነዚህ እልክ ሪሌትድ ሲስተም የምንላቸው ወይ ደግሞ ከቁመቱ ወይም ከክብደቱ ጋር ተያይዞ የሚመጡ ምልክቶች ናቸው። ይህን ህመም ስለተከሰተ ቶሎ ወደ ሕክምና መሄድ አለባቸው ማለት ነው። ያለመውለድ ሁኔታ ወይ ደግሞ መካንነት የማስከሰት ሊሆን ይችላል። በተደጋጋሚ ውርጃ ሊሆን ይችላል። ከዚህም ጋር ከመጠኑ ጋር ተያይዞ እንግዲህ ልጁ ከማህፀን እንግድግድ ጋር የመላቀቅ ወይ ደግሞ የመውለጃውን በኩል ከያዘው እሱም በሁሉ ጊዜ ችግር ስለሚፈጥር ከዛም ጋር ተያይዞ ችግር ስለሚከሰት ለኦፕራሲዮን ወይ ደግሞ በሲዜሪያን ሴሽን ወይ ደግሞ በቀዶ ማዋለድ ሊዳርግ ይችላል አንዳንድ ጊዜ እርግዝና እስኪመስል ድረስ በማህጸናቸው ውስጥ ያደገባቸው ሴቶች እንዳሉም እንሰማለን እና ይሄ ነገር ከምን የመነጨ ነው የሚከሰተው እንዲሁም ደግሞ ምን አይነት ህክምናዎች ናቸው እሱ ያሉት ጥሩ ጥያቄ ነው ከዚህ ጋር አንዳንዴ እርግዝና መስሎ ብዙ ጊዜ ሊቆይ ይችላል አንድ ሴት አንድ እናት ሁለት አመት አረገዘች አንድ አመት አረገዘች የሚሉ ዜናዎችን በተለያየ ጊዜ እንሰማለን ትክክለኛ ጥያቄ ነው ይሄ ምንድነው አንደኛ ዜና አንድ ሴት ወራዋ በሚቀርባት ጊዜ ወራዋ በሚቀርባ እርግዝና ምርመራ ማድረግ አለባትኝ ዛባሁን እንደዚህ እርግዝና ምርመራ ማድረግ አለባት። አለበለዚያ በስህተት እናቷ ያረገዘች መስሏት ለብዙ ጊዜ ልትቆይ ትችላለች። እነዚህ ምንድን ነው? እነዚህ ማዮማዎች ብዙ ጊዜ ደግሞ ፌብሮይድ የምንላቸው ወይም የማህጠልት የምንላቸው ከአስራ ሁለት ሴንቲሜትር በላይ ብዙ ጊዜ አያድጉም። ነገር ግን እስካሁን በተገኘው ሪከርድ እስከ ስልሳ ሶስት ኪሎ ግራም ያደገ የማህጸን እጢ ሪፖርት ተደርጓል። እስከ አስራ አምስት ኪሎ ግራም እንደዚሁ ሪፖርቶች አሉ። ግን ብዙ ጊዜ ይህ የትዩ እያደገ እያደገ ሌሎች ምክንያቶች አይፈጥርም ወይ ደግሞ አሁን እንዳልኩ ሽናቶች ተፈስተው እርግዝና መስሏቸው ሊቀጥል ይችላል። በተለምዶ ስለ እርግዝና ነው እየተባለ ስለዚህ፣ መጀመሪያ ሴቶች የወራባቸውን በሚያሳልፉ ጊዜ እርግዝና ምርመራ ማድረግ አለባቸው ማለት ነው። ሌሎች ምንድን ነው ትሪትመንት ወይ ደግሞ ወደ ሕክምናው ስንሄድ በጣም የተለያዩ ሕክምናዎች አሉ። ከዘመኑም ጋር ተያይዞ የመጀመሪያው ምንድ ነው አሁን እንዳልኩሽ ችግር እስካልፈጠረ ድረስ ወይ ደግሞ ከአስራ ሁለት ሴንቲሜትር በታች ከሆኑና ችግር የማይፈጥሩ ከሆነ ልንከታተላቸው እንችላለን። ከሶስት እስከ ስድስት ወራቶች ክትትል እያደረጉ ክትትል እያደረጉ ሊቀንሱ ሊጨምሩም ስለሚችሉ ከሶስት እስከ ስድስት ወራቶች ልንጠብቅ እንችላለን። ሌላው ምንድነው ብዙ መንገዶች ሕክምናው ሊመዘን ይችላል። መጀመሪያ ሴቷ ወይ ደግሞ እናትየው የመውለድ ሁኔታዋ እንዴት ነው፣ እድሜዋ፣ እንዲሁም ያለበት የእጢ ያለበት ቦታ እጢ ውስጥ ደግሞ አሁን ምን እየተከሰተ ነው የሚለውን ወይ ደግሞ እጢው ራሱን የገለጸበት መንገድ ምንድን ነው የሚለውን እናያለን። ራሱን የሚገልጽበት መንገድ ከፍተኛ የደም መፍሰስ ከሆነ እና እናትየዋን የሚያስጨንቃት ከሆነ ይሄ አንዱ ቀጥታ ወደ ሕክምናው የሚያስኬደን ነው። ሌላኛው ደግሞ ሴቷ ምንድን ነው የምትፈልገው የልጅ የመውለድ ሁኔታዋን ጨርሳለች ወይ ደግሞ ይወስነዋል ማለት ነው። ሌላው ደግሞ ያለበት ሁኔታ እጢው የት ነው ያለው ችግር ይፈጥራል ወይ? ከመሉት ጋር ተያይዞ የእርግዝናው ሁኔታ ከልክሏል ወይ? በተደጋጋሚ ውርጃ አስከትሏል ወይ? ወይ ደግሞ የማርገዝ ችግር አስከስቷል ወይ? ስለዚህ እነዚህ ነገሮች ጋር ተያይዞ የተለያዩ ሕክምናዎች አሉት ማለት ነው። ከዚህ ጋር ተያይዞ ፊብሮይዶች ራሳቸውን አሁን እንዳልኩሽ ራሳቸውን አይገልጹም። በሚገልጹበት ሁኔታ ላይ ግን ኬስ ሬስ ወይ ደግሞ ጥናቶች በተካሄዱበት ሁኔታ ላይ አንድ እናት ስራዋ ሊያግዳት ይችላል ኳሊቲ ኦፍ ላይፍ የሚባለው ወይ ደግሞ የአኗኗር ሁኔታውንም አፌክት ሊያደርገው ይችላል። ሳይኮሎጂካል እርዳታ ያስፈልጋታል ማለት ነው። በሌሎች ኢኮኖሚክ ኢምፓክት ስናያቸው አንድ እንድናት ነንቲ ካላት እና ምልክቱ የሚታይባት ከሆነ ሌሎች መድኃኒቶች ወይም ደግሞ ህክምናዎች እንዳሉ ማወቅ አለባት ማለት ነው። በጣም ነው ማመሰግነው ስለነበረን ቆይታ እኔም በጣም አመሰግናለሁ። በዓለም ዙሪያ ሴት መሪዎች ስልጣናቸውን በገዛ ፈቃዳቸው እየለቀቁ ነው። በዓለም ዙሪያ ያሉ ሴት መሪዎች ስልጣናቸውን በፈቃዳቸው በመልቀቅ ሌሎች ጉዳዮቻቸው ላይ በማተኮር እንደሚገኙ ተከታዩ ዘገባ ያሳየናል። እንግዱ ወልዴ እንደሚከተለው አሰናቾታል። በዓለም ዙሪያ ያሉ አንዳንድ ሴት መሪዎች ስራቸውን በመልቀቅ ላይ ናቸው። በስኮትላንድ ኒኮላ ስተርጅን ከቀዳሚ ሚኒስትርነታቸው እንደሚለቁ አስታውቀዋል። የፖለቲካ ህይወታቸው በግል ህይወታቸው ላይ ያሳደረውን ጫና በመጥቀስ ስራውን ከጀመርኩበት ቀን ጀምሮ በሚገባ ማገልገል ማለት ለሚቀጥለው ሰው ስራውን የማስተላለፊያውን ቀን ማወቅም እንደሆነ ተረድቻለሁ። ፓርቲያቸው የስኮትላንድን ነፃነት በተመለከተ የሚያደርገው ግፊት እንቅፋት ገጥሞታል። ስተርጀን ግን ከቤተሰብ ጋር የበለጠ ጊዜ ለማሳለፍ እንደሚሽው ይናገራሉ። መፃዩን ጊዜ አሁን ለማስተካከል ይረዳናል። በኒውዚላንድ ጃሲንዳ አርደን ከጠቅላይ ሚኒስትርነታቸው ስልጣን ባለፈው ወር ለቀዋል። የዋጋ ግሽበቱ የፓርቲያቸውን ተቀባይነት የጎዳው ቢሆንም አርደን እንደሚሉት ግን ስልጣናቸውን የሚለቁት የእናትነት ግዴታቸውን ለመወጣት ነው። ይህ ስራ ምን እንደሚጠይቅ አውቃለሁ። ከዚህ በኋላ ስራው የሚጠይቀው አቅም የለኝም። በአሜሪካ የተወካዮች ምክር ቤት አፈ ጉባኤና የዲሞክራቲክ ፓርቲው አንድ ቁጥር ተወካይ ናንሲ ፐሎሲ ቦታቸውን ለቀዋል። በአፍሪካ ደግሞ የኢትዮጵያው ጠቅላይ ፍርድ ቤት ፕሬዝደንት መዓዝ አሸናፊ ባለፈው ወር ከስልጣናቸው ለቀዋል። ራንጊታ ዲ ሲልቫ ዲ አልዊስ በጆርጅታውን የሴቶች የሰላምና ደህንነት ተቋም ተመራማሪ ናቸው። የሴት መሪዎች በብዛት መልቀቃቸው የሚያሳየን ሁኔታው ለሴቶች አመቺ አለመሆኑን ነው። በታሪክ በወንዶች የተፈጠሩት አሰራሮችንና ተቋሞችን እንደገና መመልከት አስፈላጊ ነው። ከጊዜው ጋር የሚሄዱ አይደሉም። ልንኤን በተባለ ድርጅትና ማኪንሲ በተባለ ኩባንያ የተሰራ ጥናት እንደሚያሳየው ሴቶች የተሻለ ክፍያ፣ የተሻለ የሥራ ሁኔታና ፋታ የሚሰጥ አስርን ይመርጣሉ። እነዚህን ነገሮች ለማግኘት ሲሉ ሥራቸውን ለመቀየር ዝግጁ ናቸው። ቤተሰባቸውን ለመከባከብ ሲሉም ከቤታቸው ሆነው መሥራትን ሊመርጡ ይችላሉ። ረንጊታ ዲ ሲልቫ ዲ አልዊስ በዚህ ላይ የሚያክሉት አለ። ይንክ ኢዝ ጌቲንግ ሞር አክሰፕታብል ቱ ቢ ኬርጊቨር ኢን ሊደርሺፕ የቤተሰብ ኃላፊ ሆኖ በአመራር ላይ መቆየቱ ይበልጥ ተቀባይነት እያገኘ ነው። አንዳንድ ጥናቶች እንደጠቆሙት ደግሞ አመራር ላይ ያሉ ሴቶች ጠንከር ወይም ጫን ያለ የአመራር ዘይቤን የሚከተሉ ከሆነ በሌሎች ሴቶች ዘንድ ጭምር ተወዳጅነታቸው ይቀንሳል። የቀድሞ የማላዊ ፕሬዝደንት ጆይስ ባንዳ ለጋርዲያን ጋዜጣ እንዳሉት ዋናዎቹ ተቺዎቻቸው ሴቶች ነበሩ። አመራር ላይ ላሉ ሴቶች ሁሉም ነገር አስቸጋሪ አይደለም። አጥኚዎች እንደሚሉት በአውሮፓ እየተለመደ ያለው የግማሽ ጊዜ ስራ ሴቶች በስራ ዓለም ውስጥ ያላቸው ውክልና እንዲጨምር ያደርጋል። በተጨማሪም በርካታ ማኅበረሰቦች በሴቶች መመራትን እየተቀበሉ መሆኑንም አጥኚዎቹ ይናገራሉ። አሊስ ኤቨንስ የጾታ ታሪክ አጥኚ ናቸው። እንደ ስካንዲኔቪያ ያሉና በሴቶች መመራት ቀደም ብሎም የተለመደባቸው ማህበረሰቦች ውስጥ ለሴት አመራሮች ከፍተኛ ድጋፍ አለ። ከአመራር ቦታዎቹ ግማሹ የተያዙት በሴቶች ነው። የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፐሎሲ ስልጣናቸውን ባስረከቡበት እለት እርሳቸው ከ35 ዓመት በፊት ምክር ቤቱን ሲቀላቀሉ የነበሩትን የሴቶች ቁጥር አሁን ካለው ቁጥር ጋር እያነጻጸሩ በአድናቆትና በመገረም ተናግረዋል። ዝናብ ምክንያት የተራዘሙ የኢትዮጵያ ፕሪምየር ሊግ የ15ኛ ሳምንት አራት ጨዋታዎች በቀጣዮቹ ሁለት ቀናት ይካሄዳሉ። በለውጥ አብዮት ላይ እንዳለ የሚነገርለት ማንቸስተር ዩናይትድ ከስድስት ዓመት በኋላ የመጀመሪያ ዋንጫውን አንስቷል። በ90 ዓመታቸው ከዚህ ዓለም በሞት የተለዩት አንጋፋው ብስክሌተኛ ገረመው ደንቦባ ደግሞ የቀብር ስነስርዓታቸው አርብ ዕለት ተፈጽሟል። ኬኔዲ አባተ ይቀጥላል። ድሬዳዋ ስታዲየም እየተካሄደ ባለው ቤትኪንግ የኢትዮጵያ ፕሪሚየር ሊግ ውድድር የቅዳሜና የእሁድ ጨዋታዎች በከተማዋ በጣለው ከባድ ዝናብ ምክንያት እንዲራዘሙ ተደርገዋል። ቅዳሜ ዕለት ኢትዮ ኤሌክትሪክና ሲዳማ ቡና በመጫወት ላይ ያሉ በጣለው ከባድ ዝናብ ምክንያት ሜዳው ማጫወት እንደማይችል የጨዋታ አመራሮች በማሳወቃቸው ምክንያት ጨዋታው 18ኛው ደቂቃ ላይ መቋረጡን የፕሪሚየር ሊጉ አክሲዮን ማህበር አስታውቋል። በቀጣዩ ቀን እሁድ እለት ሲደረጉ የነበሩ የ15ኛ ሳምንት ሌሎች ሁለት ጨዋታዎችም ስታዲየሙ ማጫወት እንደማይችል የውድድርና ስነ ስርዓት ኮሚቴው ማረጋገጡን የጠቀሰው ማህበሩ እነዚህ ጨዋታዎችም እንዲራዘሙ ወስኗል። የተራዘሙት አራት ጨዋታዎች በቀጣዮቹ ቀናት እንዲካሄዱ መወሰኑንም ነው ማህበሩ ያስታወቀው። በዚህም መሰረት ኢትዮ ኤሌክትሪክ ከሲዳማ ቡና የሚያደርጉት የ15ኛ ሳምንት ጨዋታ ነገ ማክሰኞ የካቲት 21 10 ሰዓት ላይ የሚካሄድ ሲሆን ጨዋታው ከተቋረጠበት አስረኛው ደቂቃ የሚቀጥል ይሆናል። ምሽት አንድ ሰዓት ላይ ደግሞ ኢትዮጵያ ቡናና ፋሲል ከነማ ይጫወታሉ። ከነገ በስቲያ ረቡዕ የካቲት 22 10 ሰዓት ላይ ቅዱስ ጊዮርጊስና ድሬዳዋ ከተማ ሲገጥሙ፣ ምሽት አንድ ሰዓት ላይ ደግሞ ባህር ዳር ከተማና ወላይታ ዲቻ ጨዋታቸውን እንደሚያደርጉ የሊጉ አክሲዮን ማህበር መረጃ ያመለክታል። ሊጉን ኢትዮጵያ መድን በ30 ነጥብ ሲመራ፣ አንድ ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ በ29 ነጥብ ይከተላል። በለውጥ አብዮት ላይ እንዳለ የሚነገርለት ማንቸስተር ዩናይትድ ከስድስት ዓመት በኋላ የመጀመሪያ ዋንጫውን አንስቷል። ዩናይትድ ለትላንቱ የካራባኦ ዋንጫ ፍልሚያ ወደ ዌምብሌይ ያቀናው በሁሉም ውድድሮች በተከታታይ ባደረጋቸው ሀያ ጨዋታዎች አንድ ጊዜ ብቻ ተሸንፎ በፕሪምየር ሊጉ ሶስተኛ ደረጃ ላይ ተቀምጦ ነው። በሳምንቱ አጋማሽ ሐሙስ ዕለት በዩሮፓ ሊግ ባርሴሎናን አሸንፎ ወደ ቀጣዩ ዙር ካለፈ ከሶስት ቀናት በኋላ ኒውካስል ዩናይትድን በዌምብሌይ ሁለት ለዜሮ በመርታት ዋንጫውን የራሱ አድርጓል። ከስድስት ዓመታት በኋላ ያነሳውና ና በስፖንሰርሺፕ ምክንያት የካራባኦ ካፕ በመባል የሚታወቀው የሊግ ዋንጫ የውድድር አመቱ ሲጀመር በብራይተን ና በብሬንትፎርድ በተከታታይ የተሸነፈው አሁን በትክክለኛ መስመር ላይ መሆኑን ያረጋገጠ ሆኗል። በሰር አሌክስ ፈርጉሰን የኦልሳፎርድ ዘመን 13 የፕሪምየር ሊግ ዋንጫዎችን፣ ሁለት የሻምፒዮንስ ሊግ፣ አምስት የኤፍኤ ካፕ ና አራት የሊግ ካፕ ዋንጫዎችን ጨምሮ 38 ዋንጫዎችን ያነሳው ዩናይትድ በ2013 ፈርጊ ክለቡን መል መለቀቁን ተከትሎ በሉዊ ቫናል መሪነት አንድ የኤፍኤ ካፕ ዋንጫ በሆዜ ሞሪኒዮ ደግሞ አንድ የሊግ ካፕ አንድ የዩሮፓ ሊግና አንድ የኮሚኒቲ ሺልድ እንዲሁም በዴቪድ ሞየስ ስር አንድ የኮሚኒቲ ሺልድ ዋንጫን ቢያነሳም ወደ ቀድሞ አቋሙ መመለስ ተስኖት ቆይቷል። ከሰባት ወራት በፊት ወደ ክለቡ የመጣው ኤሪክ ቴን ሃግ ታዲያ ለኦልትራፎርድ አዲስ ተስፋን ያጫረ ይመስላል። ከትናንቱ ድሉ በኋላ በሰጠው አስተያየትም ዋንጫው በጥሩ መንገድና ጥሩ አቅጣጫ ላይ እንዳለን ያሳያል ያለው ቴን ግ ውጤቱ በቀጣይ በክለቡ ለመስራት ላሰበው ስራ መነቃቃትን እንደሚፈጥርለት ተናግሯል። ከቡድኑ አባላት ጋር በመሆን ክለቡን ወደ ቀድሞ ክብሩ የመመለስ እቅድ እንዳለውም ገልጿል። የካራቧ ዋንጫን ካነሳ በኋላ በኤፍኤ ካፕ፣ በዩሮፓ ሊግና በፕሪምየር ሊግ ውድድሩን የሚቀጥለው ዩናይትድ የፊታችን ረቡ ከዌስትሃም ጋር የኤፍኤ ካፕ ግጥሚያ አለበት። በተከታይ የሜዳ ቴኒስ መረጃ ስንመለከት ብሪታንያዊው ካሜሮን ኖሪ ካርሎስ አልካራዝን በማሸነፍ የሪዮ ኦፕን ሻምፒዮን ሆነ። ትናንት እሁድ በተካሄደው የሪዮ ኦፕን የፍጻሜ ውድድር የብሪታንያው ቁጥር አንድ ካሜሮን ኖሪ ስፔናዊውን ካርሎስ አልካራዝን በማሸነፍ አምስተኛውን የኤቲፒ ነጠላ ዋንጫ አንስቷል። የ27 ዓመቱ ኖሪ ስፔናዊውን አምስት ለሰባት፣ ስድስት ለአራት ና ሰባት ለአምስት በሆነ ውጤት በማሸነፍ ነው የዋንጫው ባለቤት የሆነው። በዓለም 13ተኛ ደረጃ ላይ የሚ ገኘው ኖሪ ይህን ድል የተጎናጸፈው በአርጀንቲና ኦፕን የፍጻሜ ጨዋታ በዓለም ቁጥር ሁለቱ አልካራዝ ከተሸነፈ ከሰባት ቀናት በኋላ ነው። በዚህም የአርጀንቲናውን ሽንፈት በሪዮ ኦፕን መበቀል ችሏል። ሁለቱ የሜዳ ቴኒስ ተጫዋቾች ባለፈው ሳምንት በቦነስ አይረስ ኦፕን የፍጻሜ ጨዋታ ተገናኝተው የ19 ዓመቱ አልካራዝ ማሸነፉ ይታወሳል። በመጨረሻም ዜና ረፍት፣ በ90 አመቱ ከዚህ ዓለም በሞት የተለየው የአንጋፋው ብስክሌተኛ ገረመው ደንቦባ የቀብር ስነ ስርዓት አርብ ዕለት ተፈጽመዋል። ሀገሩን ወክሎ በበርካታ ዓለም አቀፍ ውድድሮች ላይ የተሳተፈው የብስክሌት ስፖርተኛው ገረመው ደንቦባ በሕክምና ሲረዳ ቆይቶ ረቡ የካቲት 15 2015 ዓ.ም በ90 አመቱ ህይወቱ አልፏል። እንደ አውሮፓውያኑ በ1956 የሜልቦርን ኦሎምፒክ በብስክሌት ስፖርት ኢትዮጵያን ወክሎ በመሳተፍና በኦሎምፒክ ሰንደቅ ማዋን በመያዝ ቀዳሚ አትሌት የሆነው ገረመው ደንቦባ በውድድሩ ከሌሎች የሀገሩ ስፖርተኞች ጋር በመሆን ኢትዮጵያ በቡድን አራተኛ እንድትወጣ አስችለዋል። በቀጣዩ የ1960ው የሮም ኦሎምፒክ ላይም የተሳተፈው ገረመው ደንቦባ በውድድሩ ላይ ያለ በደረሰበት አደጋ ለጉዳት ተዳርጎ ውድድሩን ሳይጨርስ ማቋረጡ ይታወሳል። በአጠቃላይ በተለያዩ ውድድሮች ዋንጫዎችንና 32 ሜዳሊያዎችን መ የሚነግርለት ስኬታማው ብስክሌተኛ በብስክሌት ስፖርት አገልግሏል። 2025 ዓ ምት በአዲስ አበባ የተወለደው ይህ አንጋፋ የብስክሌት ስፖርተኛ ባደረበት ህመም በሕክምና ሲረዳ ቆይቶ ባለፈው ረቡዕ በዘጠና ዓመቱ ህይወቱ ያለፈ ሲሆን የቀብር ስነ ስርዓቱም አርብ የካቲት 17 ወዳጅ ዘመዶቹ በተገኙበት በቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ተፈጽሟል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ። ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ ያላችሁን አስተያየት በቢያማሪክ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። ኤደን ገረመው መሰናዶውን ሳቀርብላችሁ ቆይቻለሁ። ኤልያስ አስማረ እንዲሁም ደግሞ ከመላው አሜሪካ ድምፅ ባለሙያዎች ጋር ዝላይ እንሰናበታለን። ደህና ደሩ።